መዝሙር ስልሳ ስምንት እግዚአብሔር ይነሣ ጠላቶቹም ይበተኑ የሚጠሉትም ከፊቱ ይሽሹ ጢስ እንደሚበን እንዲሁ ይብነኑ ሰም በእሳት ፊት እንደሚቀልጥ እንዲሁ ኀጢአን ከእግዚአብሔር ፊት ይጥፉ ጻድቃንም ደስ ይበላቸው በእግዚአብሔርም ፊት ሐሴት ያድርጉ በደስታም ደስ ይበላቸው ለእግዚአብሔር ተቀኙ ለስሙም ዘምሩ ወደ ምድረ በዳ ለወጣም መንገድ አድርጉ ስሙ እግዚአብሔር ነው። በፊቱም ደስ ይበላችሁ፣ በፊቱም ይደነግጣሉ። እግዚአብሔር በቅዱስ ቦታው ለድሀ አደጎች አባት፣ ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችን በቤት ያሳድራቸዋል፣ እስረኞችንም በኃይሉ ያወጣቸዋል። አመጸኞች ግን በምድረ በዳ ይኖራሉ። አቤቱ በሕዝብ ፊት በወጣህ ጊዜ፣ በምድረ በዳም ባለፍህ ጊዜ ምድር ተናወጠች፣ ከሲና አምላክ ፊት ከእስራኤል አምላክ ፊት ሰማያትም አንጠበጠቡ። አቤቱ የሞገስን ዝናብ ለርስትህ አዘነብህ፣ በደከመም ጊዜ አንተ አጸናኸው። እንስሶችህ በውስጡ አደሩ። አቤቱ በቸርነትህ ለድሆች አዘጋጀህ። እግዚአብሔር ቃሉን ሰጠ፣ የሚያወሩት ብዙ ሰራዊት ናቸው። የሰራዊት ነገሥታት ፈጥነው ይሸሻሉ፣ በቤትም የምትኖር ምርኮን ተካፈለች። በርስቶች መካከል ብታድሩ ከብር እንደ ተሠሩ እንደ ርግብ ክንፎች በቅጠልያ ወርቅም እንደ ተለበጡ ላባዎቿ ትሆናላችሁ። ሰማያዊ ንጉሥ በላያዋ ባዘዘ ጊዜ በሰልሞን ላይ በረዶ ዘነበ። የእግዚአብሔር ተራራ የለመለመ ተራራ ነው። የጸና ተራራና የለመለመ ተራራ ነው። የጸኑ ተራራዎች ለምን ይነሳሉ? እግዚአብሔር ይህን ተራራ ያድርበት ዘንድ ወደደው። በእውነት እግዚአብሔር ለዘላለም ያድርበታል። የእግዚአብሔር ሰረገላዎች የብዙ ብዙ ሺ ናቸው። ጌታ በመቅደሱ በሲና በመካከላቸው ነው። ወደ ላይ አድረግህ ምርኮውን ማረክህ ስጦታንም ለሰዎች ሰጠህ። ደግሞም ለአመፀኞች በዚያ ያድሩ ዘንድ እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየእለቱ ብሩክ ነው። የመድኃኒታችን አምላክ ይረዳናል። አምላካችንስ የደህንነት አምላክ ነው። ከሞት መውጣትም ከእግዚአብሔር ነው። ነገር ግን እግዚአብሔር የጠላቶቹን ራስ በኃጢአት የሚሄድን የጠጕሩን አናት ይቀጠቅጣል። እግዚአብሔር እንዲህ አለ። ከባሳን አመጣቸዋለሁ ከባሕርም ጥልቅ እመልሳቸዋለሁ። እግሮችህ በደም ይረገጡ ዘንድ የውሾችህ ምላስ በጠላቶች ላይ ይሆን ዘንድ የአምላኬ የንጉሥ መንገድ በመቅደሱ አቤቱ መንገድህ ተገለጠ። አለቆች ቀደሙ፣ መዘምራንም ተከተሉ። ከበሮን በሚመቱ በቆነጃጅት መካከል እግዚአብሔርን በጉባኤ ጌታችንንም በእስራኤል ምንጭ አመስግኑት። ወጣቱ ቢንያም በጉልበቱ በዚያ አለ፣ ገዢዎቻቸው፣ የይሁዳ አለቆች፣ የዛብሎን አለቆችና የንፍታሌምም አለቆች። አቤቱ በኃይልህ እዘዝ፣ አቤቱ ይህንም ለእኛ የሠራኸውን አጽናው። በኢየሩሳሌም ስላለው መቅደስህ ነገሥታት እጅ መንሻን ላንተ ያመጣሉ። በሸንበቆ ውስጥ ያሉትን አራዊት በአሕዛብ ውስጥ ያሉትን የበሬዎችንና የወይፈኖችን ጉባኤ ገስጽ፣ እንደ ብር የተፈተኑት አሕዛብ እንዳይዘጉ ሰልፍን የሚወዱትን አሕዛብን በትናቸው። መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የምድር ነገሥታት ለእግዚአብሔር ተቀኙ፣ ለጌታም ዘምሩ፤ በምሥራቅ በኩል ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሩ። የኃይል ቃል የሆነ ቃሉን እነሆ ይሰጣል። ለእግዚአብሔር ክብርን ስጡ፣ ግርማው በእስራኤል ላይ ኃይሉን በደመናት ላይ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝብ ይሰጣል። እግዚአብሔርም ይመስገን።